ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎቹን እነሆ። የአውስትራሊያ የምርጫ ኮሚሽን ቀድሞ ለሚደረግ ምርጫ ከፍተኛ የሆነ ወጪን ማውጣቱን አስታወቀ። የቪክቶሪያ ፖሊስ በቻፕል ጎዳና ፕራን በፋሲካ ዕለት ጠዋት በስለት ወቅቶ የተገደለውን የ30 ዓመት ገዳይ በፍለጋ ላይል መሆኑን አስታወቀ። የቪክቶሪያ ተቀናቃኝ ፓርቲ በኮቪድ ወቅት በሜልበርን የተጣለው የመጀመሪያው ሎክዳውን ከጤና ጉዳይ ሳይሆን የፖለቲካ ውሳኔ ነው ሲል አስተባበለ። የሚሉት ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። የአውስትራሊያ የምርጫ ኮሚሽን ቀድሞ ለሚደረግ ምርጫ ከፍተኛ የሆነ ወጪን ማውጣቱን ሲያስታውቅ 18 ሚሊየን የሚሆኑ ዜጎች ለቅድመ ምርጫ ሲመዘገቡ ስልሳ ሚሊየን የሚሆን የምርጫ መስጫ ወረቀቶችንም ማሳተሙን አክሎ ገልጿል። በተለምዶ በፋሲካ የረፍት ጊዜ ወቅት የምርጫ ዘመቻዎች ይቀዛቀዙ የነበረ ቢሆንም በዘንድሮ ዓመት ግን ይህ በተቃራኒው ነው የታየው። በዛሬው እለት የሌበር ፓርቲ የ የሰራተኞችን የደሞዝ ጥቅማ ጥቅም ለማስከበር 750 ሚሊዮን ዶላር እመድባለሁ ሲል፣ የተቃዋሚው ፓርቲ በበኩሉ የአደንዛዥ እጽ ዝውውርን በአገር አቀፍ ደረጃ ለመቆጣጠርና ወንጀልን ለመከላከል የ355 ሚሊዮን ዶላር እመድባለሁ ሲል አስታውቋል። የቪክቶሪያ ፖሊስ በቻፕል ጎዳና ፕራን በፋሲካ ዕለት ጠዋት በስለት ተወግቶ የተገደለውን የ30 ዓመት ወጣት ሩካ ካርልሶን ገዳይ በፍለጋ ላይ መሆኑን አስታወቀ። በወንጀሉ ዙሪያ በርካታ ሰዎች እንደተሳተፉበት የተነገረ ሲሆን ፖሊስ በስፍራው መሳሪያንም እንዳገኘ አረጋግጧል። ካርልሶን በፖሊስ የሚታወቅ ሲሆን ጥቃቱም ድንገተኛ እንዳልሆነም ታውቋል። የቪክቶሪያ ተቀናቃኝ ፓርቲ በኮቪድ ወቅት በሜልበርን የተጣለው የመጀመሪያው የእንቅስቃሴ እገዳ ወይም ሎክዳውን ከጤና ጉዳይ ሳይሆን የፖለቲካ ውሳኔ መሆኑን ሕጋዊ መረጃ ማግኘቱን አስታወቀ። በወቅቱ የተላኩ የኢሜይል መልእክቶች እንዳረጋገጡት የከተማው ከፍተኛ የጤና ባለስልጣናት እገዳው ወይም ሎክዳውን ያልደገፉ ቢሆንም ውሳኔው ከተላለፈ በኋላ ግን እርዳታቸውን እንደለገሱ ታውቋል። የተቃዋሚው ፓርቲ ቃል አቀባይ ዴቪድ ዴቪስ ፕሪሚየሯ ጀሲንታ አለን ውሳኔውን በተመለከተ ማብራሪያ እንዲሰጡም ጥሪ አቅርበዋል። በዚህ ጉዳይ ውሳኔውን ጤና በተመለከተ የተደረገ ሳይሆን ውሳኔው ሳይንሳዊንም የተመለከተ ሳይሆን የአንድ ሰው የማሸነፍ ውሳኔ ነው። የቪክቶሪያ መንግስትም፣ ባወጣው የጽሁፍ መግለጫ የተደረገው ሁሉ የቪክቶሪያውያንን ጤና ለመጠበቅ የተደረገ ነው ሲል ገልጿል። የፍልስጤም ሬድ ክረሰንት በቅርቡ የተገደሉትን 15 የጋዛ የአደጋ ጊዜ ሰራተኞችን በተመለከተ የእስራኤል ወታደራዊ ምርመራ ክፍል ያወጣውን ሪፖርት እንደማይቀበል አስታወቀ። ሪፖርቱ የተመሰረተው ሙሉ ለሙሉ በሐሰት ላይ ነውም ሲል አጣጥሎታል። 14 የድንገተኛ ጊዜ ሰራተኞችና አንድ የተባበሩት መንግስታት ድርጅት ሰራተኛ በማርች 23 መገደላቸው የሚታወስ ሲሆን ይህንኑ ተከትሎ በእስራኤል ወታደራዊ ምርመራ ቡድን ማጣራት ሲደረግም ቆይቷል። ውጤቱም የእስራኤል ወታደራዊ ኃይል ጥቃት አልፈጸመም የሚል ሆኗል። የፍልስጤም ሬድ ክሬዘንት ፕሬዚደንት ዶክተር ዩኑስ አልከተቢ እንዳሉት የእርዳታ ሰራተኞቹ የላይኛው የሰውነታቸው ክፍል ሆን ተብሎ በተነጣጠረ ጥይት እንደተመታ የሚያሳይ የሕክምና ምርመራ ውጤት እንዳላቸው አስረድተው የእስራኤልን የምርመራ ውጤትም እንደማይቀበሉ እንደማይቀበሉ ተናግረዋል። ፖፕ ፍራንሲስ በፋሲካ መልእክታቸው ጋዛንና ዩክሬንን ጨምሮ በዓለም ላይ ሰላም እንዲሰፍን ጥሪ አቅርበዋል። መልእክታቸውንም የቫቲካን ቅዳሴን በሚመሩት ጳጳስ ዲጎ ራቬሌ በኩል ተሰምቶላቸዋል። ሩታ ሆስፒታልስ ሁማኒታሪን ወርከርስ ጭካኔን የተሞላበት ግጭት ራሳቸውን መከላከል የማይችሉትን የሚያጠቃ ትምህርት ቤቶችን፣ ሆስፒታልንና የእርዳታ ሰራተኞችንም በዚህ ሲያልፉ እያየን ሲያጠቃ በዚህ ሲያልፉ እያየን ምንም እንዳልሆነ መርሳት የለብንም። እያንዳንዱን ሁነት የሰው ልጅን ክብር የሚያሳንስ ነው ብለዋል። ፖፕ ፍራንሲስ የእንኳን አደረሳችሁ አጭር መልእክታቸውንም በሹክሹክታ ድምጽ አስተላልፈዋል። ወደ አየር ትንበያ ዜናችን ስናልፍ በዛሬው ዕለት በፐርዝ በአብዛኛው ፀሐይማ ይሆናል፣ 29 ዲግሪ ሴንቲግሬድ፣ አደላይድ ደመናማ 20፣ ሜልበርን 21 ዲግሪ ሴንቲግሬድ ዝናብ ሊኖር ይችላል። ሆባርት ዝናብ ሊጥል ይችላል፣ 19 ዲግሪ ሴንቲግሬድ። ካምብራ እንዲሁ ዝናብ ሊሆን ይችላል፣ 21 ዲግሪ ሴንቲግሬድ። ወሎንጎክ 25 ዲግሪ ሴንቲግሬድ፣ ዝናብ ይቀንሳል። ሲድኒ 27 ዲግሪ ሴንቲግሬድ፣ እንዲሁ ዝናብ ሊቀንስ ይችላል። ኒውካስል አውሎ ንፋስ የቀላቀለ ዝናብ ሊጥል ይችላል፣ እንዲሁም 27 ዲግሪ ሴንቲግሬድ ይጠበቃል። ብሪዝበን ዝናብ እንደሚጨምር ይጠበቃል፣ 29 ዲግሪ ሴንቲግሬድ ኬንስ ዝናብ ሊጥል ይችላል፣ 30 ዲግሪ ሴንቲግሬድ ዳርዊን እንዲሁ ዝናብ ሊኖር ይችላል፣ 34 ዲግሪ ሴንቲግሬድ በመዲናችን አዲስ አበባም በዛሬው ዕለት ከፍተኛው 23፣ ዝቅተኛው 13 ዲግሪ ሴንቲግሬድ ይጠበቃል። ወደ ውጭ ምንዛሬ ዜና ስናልፍም አንድ የአውስትራሊያ ዶላር 84.77 የኢትዮጵያ ብር አንድ የአሜሪካ ዶላር 132 የኢትዮጵያ ብር እንዲሁም አንድ ዩሮ 151 የኢትዮጵያ ብር ተመንዝሯል። የቀኑ ዜና በዚሁ አበቃ።